በፕሬዚደንት ኢሳይያስ ጉብኝት ላይ ከየመንገዱ መደበኛ ዜጎችን አነጋግረው አስተያየቶቻቸውን አሰባስበዋል። በቅድሚያ ወደ መለስካቸው እንውሰዳችሁና የአዲስ አበባ ሰው ምን እንደሚያስብ እናሰማችሁ። ዛሬ ፕሬዝደንት ኢሳያስንና ያስከተሉትን የልዑካን ቡድን ለመቀበል ከአዲስ አበባና ከአካባቢዋ የመጣውን ሕዝብ ቁጥር ለመገመት አልቻልኩም ምክንያቱም በአውሮፕላን ማረፊያ አካባቢ የነበረውን ህዝብ ብቻ ነበርና ያየሁት። ከምን ጊዜውም በላይ የአዲስ አበባ ነዋሪዎች ያላንዳች የፍርሃትና የመሸማቀቅ ስሜት ወይም ምን ይሉኝ የሚል ስሜት ሳይታይባቸው ሀሳባቸውን ሲገልጡ ያየሁበት ቀን ቢኖር ዛሬ ነው። እንደ ቀድሞ ጊዜ የድምፅ መቅረጫዬን ይዤ ቀረበ በማለት ላናግራችሁ ስላቸው ሁሉም ስሜቱን ይገልጽ የነበረው ያላንዳች ታቅቦ ነበረ። የአንዳንዶቹን ስሜት አብረን እንካፈል። እኔ ሲስተር ፋንታ ይባላለሁ። ለምን መጡ እዚህ? የዛሬ የኢትዮጵያን ሕዝብ ደስታ አብሬ ልካፈል። ምክንያቱም ሁለት አገር አንድ የነበረች ሁለት ተከፍላ ውስጣችን እያዳማና እያዘን የነበረ፣ ብዙ ወንድሞቻችን ያለቁበት ባድሜ የማይረሳ። ስለዚህ ያቀርቶ በፍቅር ይቅር ይቅር እንዳለው መንግስታችን ይቅርታ አድርገን ኢሳያስን ለመቀበል እና ያለንን ፍቅር ለመግለጽ ነው። በጣም አመሰግናለሁ። ሳሙኤል ባላለሁ። እኔ ለምን የመጡት እዚህ? ያው እዚህ ጋር እንደምታያቸው የኢትዮጵያ ማህበረሰብ፣ ያው ደስታዬን ለመግለጽና ያለውን ግንኙነት፣ የራሴን ጥንካሬ፣ የራሴን አስተዋጽኦ ለማድረግ ነው። ደስታዬን ለመግለጽ። ለምን ተለያይቶ የነበረ ነው በሁለቱም በኩል አግባብ ያልሆነ ጦርነት ተፈጠረ። ያ ደግሞ በፍቅር ሲደረመስ በማየቴ ይሄ ትልቅ ደስታ ነው። የወደፊቱም ደግሞ ብሩህ እንደሆነ ያሳያል። የወደፊቱም በመሻት ያለፈውን በመርሳት ነው። ወጣት ነን ደማል በትብ ሳይድ ያው ታሪኩን ባላቀ አቀባበላቸው ያው ወንድሞቼ ላይ ስለመሰለኝ ስሜት አሁንም ደግሞ ኢሳያስ አፈወርቅ ሲመጣ እሱንም እነሱ አብይን እንደተቀበሉት ለመቀበል ብዬ ነው ከህዝቡ ጋር የመጣሁት። እዚህ አንድ ሆነው እንደነበሩ ታውቃለህ። መስማት እንጂ እዛ አልነበርኩም። ግን አሁን ግን ሲታረቁ በመኖር በጣም ድለኛ ነኝ። በጣም ደስ ብሎኛልማ። ያርጋ ልጠየቅ። ደስ ብሎኛል። ደስታ ነው። ስሜ ደስታ። አዎ ለመጡዚ በጣም ተደስቼ ይሄንን ለማክበር ነው የመጣሁት። ከዚህ በኋላ ምን ይሆናል ብለው ያስባሉ? እንግዲህ ችግር ይቀጥላል፣ ችግር የለም ብለው ነው የሚያስቡት ላይ ነው። ያለምንም ጥርጥር ሁሉን ነገር እንደ ኩፍኝ ወጥቶልናል ነው ከዛሬ ስልሳ ዓመት ምናምን በፊት ልክ እንደዚሁ ባይሆንም በዚሁ ልክ ባይሆንም እንደዚህ ደስታ ነበረ። ሁለቱ ሀገሮች ተናጥረው የነበሩት አንድ ላይ ሆነው ተከብሮ ነበረ። እንደገና ይሄ እንደገና ላለመመለሱ ምክንያቱም የአሁኑ ሂደት ተነተንም በሳይንስ አይተነተንም፣ በሎጂክም አይተነተንም። በፍቅርና በይቅርታ ላይ ተመሰረተ አዲስ ፌኖሜና ነው። በታሪክ ታይቶ የማይታወቅ ነገር ነው። ስለዚህ በዚህ ተስፋ አይደለም የማደርገው እዚህም ይሆን እርግጠኛ ነኝ። ማለት ቀዳማዊ በሀይሉ እባላለሁ። ከየት ነው የመጣው? እኔ ያው ከኤርትራ የመጣሁት ደስ ብሏል። በጣም ደስ ብሎኛል። ለምን ደስ ምክንያቱ የፍቅር የሰላም የመደመር አመት ስለሆነልን፣ ደግሞ ይሄንን ሁሉ ክብር ሊወስድ የሚገባው እግዚአብሔር ነውና እግዚአብሔር ነው ስላሳየን በጣም ደስ ብሎኛል። የሁለቱም ሀገር ሕዝብ እንደዚህ በፍቅር እንደዚህ ሲሆን ስታይ በጣም የማልገልጸው ደስታ ነው የተሰማኝ። ደግሞ ክብር ለእግዚአብሔር ይሁን። እዚህ ነበርክ የኖርከው አዲስ አበባ ውስጥ? አዎ፣ አዎ፣ እኛ እንደ ስደተኛ ነው የገባ ነው ግን ደስ ብሎናል። በቃ ሰላም በመሆኑ ሁላችንም ረክተናል። ሃሌሉያ ለምን ነበር ያው በቃ በአንዳንድ ነገር ስለሱ ማውራት አልፈልግም። አሁን ስለ ፍቅርና ስለ መደመርና ስለ ይቅርታ ብቻ ነው ማራው። ሃሌሉያ ወንድም ኬፍ ለዳኛው አንተም እርሳዊና እርሳሚ ጋር ነው የመጣሁት። እንዴት ነው ደስታው? ዛሬ ደስታው ነው መቆጣጠር አልቻልኩም። ባለፈው ጊዜ የኤርትራ አቃበል ሲያይ ማለት ነው ምን አይነት ጥማት እንደነበረው ህዝባችን ማለት ነው በጣም ተገርመኝ ነበር በጣም ገርመኝ ነበርና ዛሬ ሲመጣ ደግሞ ለካ የኢትዮጵያ ህዝብ ትልቅ ጥማት ነበረውና እኛ ሁላችን ወንድማሞች ነን ይህን ነገር ያደረገው ደግሞ እግዚአብሔር ነው። ታላቅ ስሙ ይክበር፣ እግዚአብሔር ነው በቃ። ሃሌሉያ ይሄ ነገር አለ። የኔ ወንድምስ አፈወርቅ ግርማ ይባላሉ። እኔ ለመጀመሪያ ጊዜ ነው ወደ ኢትዮጵያ ወደ አዲስ አበባ የመጣሁት እና በመምጣቴ ደግሞ ይህንን ነገር በማየቴ ለእግዚአብሔርን ትልቅ ምስጋና አቀርባለሁ ማለት ነው። ምክንያቱ እኛ ሁለታችን የተወደድን የተዋለድን ህብረተሰብ ነን። ይሄ እንግዲህ የሰማነው የአዲስ አበባዎች በከፊልም ቢሆን የአዲስ አበባ ነዋሪዎች አስተያየት ነው። የመቀሌ ነዋሪዎችስ፣ በነገራችን ላይ ሌሎች አካባቢዎች እንደ ሐዋሳ የመሰሉም ፕሬዝደንት ኢሳያስ የተገኙባቸው ቦታዎች አስተያየት ሰሞኑን እናቀርባለን። አሁን ግን ከመቀሌ የሚገኘው ሪፖርተራችን አለም ፍስሐ ይህንን አሰባስቧል። ዛሬ ሐምሌ 7 2010 ዓ.ም ምረት በመቀለ ከተማ ለመካሄድ የታሰበው ሰላማዊ ሰልፍ ለፕሬዝደንት ኤርትራ አቶ ኢሳያስ አፈወርቅ አቀባበልና ለኤርትራ ሕዝብ ላለን ክብር ለመግለጽ ተሰርዘዋል ሲሉ የትግራይ ኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሐለፈውም ገልጸዋል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት መግለጫም አወጥተዋል። ካወጣው መግለጫ የሁለቱ መንግስታት የህዝቦች ሰላም ዘላቅ በሆነ መንገድ ለመፍታት ያሳዩት ዝግጅነትና ተነሳሽነት የትግራይ ብሔራዊ ክልላዊ መንግስት ያደንቃል የሚል ይገኝበታል። ይህ በእንዲህ እንዳለ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቅ ዛሬ የቅዳሜ ጠዋት አዲስ አበባ ገብተዋል። የአዲስ አበባው ህዝብ ያደረገላቸው አቀባበል በሚመለከት የተሰማቸውን አስተያየት እንዲሰጥኝ ሁለት የመቀለ ከተማ ነዋሪዎች አነጋግሬዋለሁ። የመነ ገብረ መድኅን የተሰማው እንዲህ ይላል። አቀባበሉ በጣም ደስ ይላል። ባለፈው የአስመራ የነበረው አቀባበል በጣም ተደስተን ነበር። አቀባበሉ በጣም በጣም ነው ደስ የሚለው። ምክንያቱም ዛሬ ያየሁት አዲስ አበባ ህዝብ እና የአካባቢው ያደረገውን አቀባበል በጣም ደስ ይላል። እኔ በጣም ተደስቻለሁ። ምክንያቱም ባለፈውም የአስመራ የነበረው አቀባበል በጣም ተደስተን ነበር። ከዛ የበለጠ ደግሞ ዛሬ ያየነው ነገር የእሱን ግብረ መልስ ወይ ደግሞ የእሱን እናመሰግናለን አይነት ሆኖ ስለታየኝ በጣም ደስ የሚል ነበር። የማን ገሩ ምድን ፕሬዚደንት ኢሳያስ አፈወርቅ ካደረጉት ንግግር ደስ ያለኝኛ የተሰማኝ የሚለው እንዲህ ይገልጠዋል። በአቀባበሉ ያየሁት በጣም ደስ ካሉኝ ነገሮች ቤተ መንግስት እንደገቡ ካደረጉት ንግግር በፕሬዚደንት ኢሳያስ አፈወርቂ ሁለት ነገሮችን ደስ የሚልኝ ነገር ሰምቻለሁ። አንዱ ስለ ሁኔታው የነበረውና ይህን ሳያዩ ባለፉት ወይም ደግሞ ይህን ሳያዩ ህይወታቸውን ላጡ ሰዎች አለመኖራቸውን በቃ የተሰማቸውን ስሜት የገለጹበት አኳኋን የሁለቱም የኢትዮጵያ ህዝብና የኤርትራ ህዝብ ማለት ካሁን በኋላ ይህን ላዩ ሰዎች ሁለት ህዝብ እንዳልሆነ አንድ ህዝብ እንደሆነ የተናገሩበት አነጋገር በጣም ደስ ይላል ተቺንግ ነበር በቃ ጠቅላይ ሚኒስትር ኢትዮጵያ ዶክተር አብይ አህመድ በአስመራ ከተማ ደማቅ አቀባበል ተደረገላቸዋል ፕሬዚደንት የኤርትራ አቶ ኢሳያስ አፈወርቅም የአዲስ አበባ ህዝብ በክብር ተቀብላቸዋል ከዚህ በኋላ ምን መደረግ አለበት? የሚለውን የማነስ ሲገልጽ የማስበው ቢከናወንም ደስ የሚለኝ የትግራይ አካባቢ ያሉ በተለይ በተለይ የቦርደር አካባቢ ያሉ ህዝቦችና የኤርትራ ቦርደር አካባቢ ያሉ ህዝቦች ሁለቱም በአስቸኳይ ቶሎ ተብሎ የሽማግሌዎች የሁለቱም በኩል ሽማግሌዎች ተገናኝተው ቢነጋገሩ እና ተነጋግረው ደግሞ ወደ ዋናው መፍትሄ ቢገቡ ቶሎ ቢደረግ ደስ ይለኛል። ሌላው የመቀለ ከተማ ነዋሪ ንጎይቶ እንበርሀ አቀባበሉ የፈጠረበት መንፈስ እንዲህ ይገልጸዋል። ዛሬ የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ ያው አዲስ አበባ ዛሬ ጠዋት ገብተዋል በዚህም የህዝቡ አቀባበል የነበረው በጣም ጥሩ ነበር። በጣም የሚያስደስትም ነበር። አጠቃላይ የኢትዮጵያ ህዝብ ማለት ይቻላል ያው የአዲስ አበባ ህዝብ ሪፕሬዘንታቲቭ ስለሆነ፣ ስለዚህ በጣም አሪፍ ነበር። ያው የባለፈው ጠቅላይ ሚኒስትራችን ደግሞ አስመራ ሄደው በነበሩበት ጊዜ የዛን የኤርትራ ህዝብ የነበረው ፍቅር አይተናል። የኢትዮጵያ ህዝብም ያሳየው ዛሬ ፍቅር ደግሞ የዛን ምላሽ እና እኩል ስሜት እንዳለው የሁለቱም ህዝብ አንድ አይነት ስሜት አንድ አይነት ፍቅር አንድ አይነት መተሳሰብ እንዳለው የሚያሳይ ነው። እና ይሄ እኔ በጣም ልዩ ስሜት ነው የፈጠረብኝ የዛሬ ሁኔታ። በጣም ነው ደስ ያለኝ። ስለዚህ በሁለቱም ያለው ህዝብ አንድ አይነት ህዝብ አንድ እንደሆንን ነው የሚሰማኝ። ና ይሄ ከፍተኛ ስሜት ነው የፈጠረብኝ ዛሬ። ጎይቶኦም ከመሪዎች አቀባበል በኋላ መቀጠል ያለበት የሚለውን አስተያየት ደግሞ ያው ከዚህ የምንጠብቀው ምንድን ነው? አሁን በሁለቱም መንግስታት ጥሩ የሆነ ግንኙነት ወይም ደግሞ ጥሩ የሆነ አቀባበል እና የህዝቡም ስሜት በዚያ አጋጣሚ አይተናል። ስለዚህ አሁን ደግሞ ህዝብ ለህዝብም የሚወያይበት፣ ህዝብ ለህዝብ ተገናኝቶ የሚነጋገርበት ከዚህ ቀጥሎ ደግሞ አብረው እነዚህ ሁለት ህዝቦች ሁለት ህዝቦች ለማለት እንኳን የሚያስቸግር ቢሆንም ግን አጠቃላይ እነዚህ ህዝቦች ወደ ተሻለ የኢኮኖሚና የፖለቲካ ለውጥ የሚሄድበት ሁኔታዎችን ነው የሚሰማኝና ጥሩ የሆኑ ፊቸሪቲዎች ጥሩ የሆነ ወደፊት፣ ጥሩ የሆነ ራእይ የምናይበት ብዬ ነው ተስፋ ማደርገው። ሁለቱም ለሰጠኛ አስተያየት አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ